በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሚቴዎሮሎጂ ኤጀንሲ አስታውቋል። ይህንኑ መነሻ በማድረግ በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከያ ኮሚቴ መቋቋሙ ተገልጿል። የዝናብ እጥረቱ በሰዎችና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግሥት እስካሁን የሰጠው ዝርዝር መግለጫ የለም። የአሜሪካ ድምፅ ራዲዮ ያነጋገራቸው የአፋርና የኢሳ ማህበረሰብ መሪዎች ግን ሰዎቹና በርካታ ከብቶች መሞታቸውን ገልጸው የክልልና የፌዴራል መንግስት እንዲሁም ዓለም አቀፉ ማህበረሰብ የእርዳታ እጃቸውን እንዲዘረጉ ተማጽነዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ በኤልኒኖ ተጽዕኖ ምክንያት የዝናብ እጥረት መከሰቱን ይፋ ያደረገው ትናንት ለጋዜጠኞች በሰጠው መግለጫ ነው። የክረምቱ ዝናብ በሰኔ ወር የተሻለ መጠን እና ስርጭት እንደነበረው ኤጀንሲው አስታውሷል። በሐምሌ ወር ግን በበርካታ የሀገሪቱ አካባቢዎች ላይ የዝናብ እጥረት ተከስቷል ብሏል። የዝናቡ መጠን ማነስ በእርሻ ስራ አጀማመር ላይ ተጽዕኖ ማሳደሩንም አመልክቷል። በክረምት ወቅት ወደ ተለያዩ ግድቦች መግባት የነበረበት የውሃ መጠን መቀነሱንም ጠቅሷል። የዝናብ እጥረት ስለመከሰ ጥቃቱ ለመንግስት አካላት ካሳወቀ ከሳምንታት በኋላ መግለጫ የሰጠው ኤጀንሲው በሰውና በእንስሳት ላይ የደረሰ ጉዳት ስለመኖሩ በዝርዝር አላስቀመጠም። ዛሬ ቪኦኤ ያነጋገራቸው የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ የዝናብ እጥረት ያመጣውን ተጽዕኖ የሚያጠኑት ሌሎች አካላት ናቸው ብለዋል። እስካሁን ይህንን ኢምፓክት አምጥቷል፣ ይሄን እንደዚህ አምጥቷል ማለት አልችሉም። ዳታ ተሰብስቦ አልመጣም። የሚመለከታቸው መስሪያ ቤቶች ተሰብስቦ አለረሲ ያደርጋሉ ብዬ ነው የምገምጠው። የዝናብ እጥረት ተከሰተባቸው በተባሉት አካባቢዎች አሁን ድርቅ አለ ማለት እንችላለን? ድርቅ ተከስተዋል የሚለው አገላለጽ የዝናብ እጥረት የተከሰተባቸውን አካባቢዎች ይገልጻል ወይ ማለት ነው ነው በሜቶሮሎጂ ሳይንስ እናየው እንትኑ ተከስቷል ማለት ነው እንችላለን፣ ጥረቱ ታይቷል ማለት ነው። ስለዚህ የሜቶሮሎጂ ቃላት ስንጠቀም ድርቅ አለ ማለት ነው፣ እንደዛ ማለት ነው ድርቅ ተከስቷል። ራብ ተከስቷልም አልተከሰተምም ለማለት ግን ጥናት ያስፈልጋል ነው የሚሉት። ስለዚህ ራሳቸው ለምሳሌ ይሄን ነገር ማየት አለባቸው። ከምመለከታቸው እንትኖች ጋር ምንድነው የለው ነው የሚለው ነገር መደመት፣ መታየት አለበት። እኔ ያልኩ የሜቶሮሎጂ ድርቅ የሜቶሮሎጂ ካል የአየር ንብረቱ ከመደበኛ በታች መሆኑ ድርቅ አለው ነው። ይሄን ነው ማለት ምን አመጣ የምለው ነገር ደግሞ ከምመለከተው አጋር ልጅቶች ጋር ማየቱ በጣም አስፈላጊ ነው። ሆነው ማለት ነው። እንዴት ነው? ምን ያል ሰው ተጎዳ፣ ምን ያል ከብት ተጎዳ? የምለው ነገር በዳታ ተደግፎ ማየት ይፈልጋል ማለት ነው። የዝናብ እጥረቱ በከፍተኛ ሁኔታ ከተከሰተባቸው አንዱ የአፋር ክልል ነው። በዚሁ ክልል በተከሰተው ድርቅ እስከ 240 የሚደርሱ ፍየሎችና ግመሎች መሞታቸውን የሚያሳዩ መረጃዎች እንዳሉ በሪፖርተር ጋዜጣ የተጠቀሱት የክልሉ ኮሚዩኒኬሽን ቢሮ ባለሙያ ኡስማን እድሪስ ሙሳ ተናግሯል። በሀገሪቱ በርካታ አካባቢዎች የተከሰተውን የዝናብ እጥረት በማስመልከትም በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ታውቋል። የኮሚቴው መቋቋም ችግሩ ከዚህ ቀደም ከነበሩት የከፋ መሆኑን አያሳይም ይላሉ አቶ ዱላ። ኤልኒኖ ዘንድሮ ብቻ አይደለም የተከሰተው። ኤልኒኖ ሁልጊዜ ይከሰታል። ሰማንያ ዘጠኝ ነበረ በፈረንጆች ሁለት ሺህ ሁለት ነበረ በፈረንጆች ሰባት ነበረ ነበረ ይሄ ሁልጊዜ ያለ ነገር ነው። አብረንም መኖር መቻል አለብን። ስለዚህ በዚህ አይነት ዝናብ የሚያጥርበት ጊዜ ሁኔታውን የሚከታተል መንግስት አካል ይፈጠራል ማለት ነው። በፍጥነት በቅርበት ለመከታተል አስፈላጊውን እርምጃ ለመውሰድ አስፈላጊው ክትትል ለማድረግ ቅርብ ክትትል ያስፈልጋል ማለት ነው። ኤሊኖች በሚከሰቱበት ጊዜ ሁልጊዜ ግዜ እንደዚህ አይነት ነገሮች ይከሰታሉ። ይህ አዲስ ነገር አይደለም ማለት ነው። ከብሔራዊ ሜትሮሎጂ ኤጀንሲ ተግባራት አንዱ ከዝናብ ስርጭት አኳያ ሊከሰት የሚችለውን ሁኔታ በማጥናት የቅድመ ማስጠንቀቂያ መረጃ ማሰራጨት ነው የዝናብ እጥረት እንደሚኖር በመግለጽ መረጃ ያሰራጨ ነው፣ ቀደም ብለን ነው ብለዋል አቶ ዱላ። ቅድሜ መሰቀቃ መስጠት ይቻላል፣ ተሰጥቷል። በደንብ ነው የሰጠናቸው ማለት እያንዳንዱ። ይህ ሊሆን እንደሚችል ሐምሌ ውስጥ ቀድማችሁ ተንበያችሁ ሰጥታችኋል መረጃ። ግንቦት ላይ ሰጠናል፣ ግንቦት አስቀድመን ሰጥተናችኋል ማለት ነው። ሰጠ ለምመለከተው ሁሉ አሰራጭተናል ማለት ነው። ለምመለከተው ሁሉ ስናሰራጭ እያንዳንዱ ኤልኒኖ ስለምከሰት የኤልዲኖ ተጽዕኖ ደግሞ እንደዚህ እንደዚህ ስለሚያመጣ አስፈላጊው ጥንቃቄ እንዲደረግ ለሚመለከተው ሁሉ ተሰራጭቷል ማለት ነው። ውሃ ሴክተሩ በራሱ ውሃ ላይ፣ ግብርና በራሱ ግብርና፣ ጤና በጤና የተለያዩ አካላት የራሳቸውን እርምጃ ይወስዳሉ ማለት ነው። በቀጣዮቹ ሁለት ወራት በተለይም በነሐሴ ወር የተሻለ ዝናብ እንደሚጠበቅ የብሔራዊ ሜትሮሎጂ ኤጀንሲ አመልክቷል። በመጪው በጋ የሚጠበቀው ጠንከር ያለ ዝናብም አዎንታዊና አሉታዊ ተጽዕኖ ሊኖረው እንደሚችል ነው ያስረዳው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ